ደቡብ ኮሪያና ዩናይት ስቴትስ ወደ ኮሪያን ልሳነ ምድር መላክ ስለሚችሉ መሳሪያዎች የዩናይት ስቴትስ ስትራቴጂካዊ አካላት ጋር እየተወያዩ መሆናቸውን አንድ የደቡብ ኮሪያ ባለስልጣን ተናገሩ። ዩናይትድ ስቴትስ ሰሜን ኮሪያ በቅርቡ ላካሄደችው የኒውክሌር መሳሪያ ሙከራ ምላሽ ለመስጠት መሆኑ በሚያስታውቅ እርምጃ ትናንት ባለ ረዥም ርቀት ቦምብ ጣይ አውሮፕላን በደቡብ ኮሪያ የአየር ክልል ላይ አብርራለች። የደቡብ ኮሪያ የመከላከያ ሚኒስትር ቃል አቀባይ ኪም ሚን ሲዩቅ ለሮይተርስ በሰጡት ቃል ሶልና ዋሽንግተን ተጨማሪ ስትራቴጂያዊ መሳሪያዎችን ስለሚያሰማሩበት መንገድ በተከታታይና በቅርበት እየተወያዩ መሆናቸውን ገልጠዋል። ዝርዝሩ ስለመግባት ግን ፈቃደኛ አልሆኑም።